22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ አጉሜ 5 2012 ዓ ም ዝግጅታችን ጀመረ። ይህና የተገነቡት ሌሎች ፓርኮች የከተማችንን ብሎም የሀገራችንን ገጽታ በመለወጥም ሆነ ተባብሮ መስራት ሊያስገኝ የሚችለውን ድንቅ ውጤት ሁነኛ አብነት ነው። ተስማምተንና ተግባብተን ያለንን አቅም አሰባስበን በጋራ ፍላጎታችን ላይ ስንዘምት ምን ማድረግ እንደምንችል ያው ምስክር ነው። የኢትዮጵያ ፕሬዝዳንት ሳለወርቅ ዘውዴ ሸገር ፓርክን በተመለከተ ከሰጡት አስተያየት የተቀነጨበ ነው ያደመጣችሁት። ሙሉን ዘገባ በአብይ ርዕስ ታደምጣላችሁ። በሁለት ነጥብ አራት ቢሊየን ብር ወጪ የተሰራው አዲሱን የካጁራ ወደብ የኮንክሪት መንገድ ግንባታ ተጠናቀቀ፣ ዘገባ ይኖረናል። ዛሬ የኢትዮጵያውያን አዲስ አመት የ2013 ዓመተ ምህረት ዋዜማ ነው። የተጠናቀቀውን የ2012 ዓመተ ምህረት በተመለከተ የነዋሪዎችን ግምገማ የገበያ ሁኔታና ሌሎች ዝግጅቶችንም ይዘናል። እና ይስጥልኝ እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሀዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ደቡብ አፍሪካዊው ጸረ ዘረኛው ስርዓት አክቲቪስትና ጠበቃ ጆርጅ ቢዞስ በሞት ተለዩ። በተለይም የሚታወቁት የእውቁን ኔልሰን ማንዴላ ጠበቃ በመሆን ነበር። ትውልድ ግሪክ የሆኑት ቢዞስ በሁለተኛው የዓለም ጦርነት ወቅት በስደተኛነት ወደ ደቡብ አፍሪካ እንደሄዱ ቤተሰባቸው ገልጿል። በዘጠና ሁለት ዓመት ዕድሜያቸው በተፈጥሮ ህመም ምክንያት በቤተሰባቸው ተከበው እንዳረፉ ቤተሰባቸው ዛሬ አስታውቋል። የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ትላንት ባወጡት መግለጫ የሀገራችን የህግን ስር ነበሩ ብለዋል። እንደ አውሮፓ አቆጣጠር በ1960ዎቹ ዓመታት ጸረ የነጮቹ ዘረኛ ስርዓት ሆነው በመታገላቸው ለረጅም ጊዜ በእስር ሲማቆቁ የነበሩትን ኔልሰን ማንዴላንና ጓዶቻቸውን በጥብቅና ቆመውላቸዋል። ማንዴላ ከእስር ተፈተው በሀገሪቱ የመጀመሪያው ጥቁር ፕሬዝደንት በሆኑበት ወቅት ከዓለም እጅግ ተራማጅ የተባለውን ህገ መንግስት በማርቀቅ በኩል ሚና እንደነበራቸው ተገልጿል። ጆርጅ ቢዞስ ለዲሞክራሲያችን ስኬት እጅግ ትልቅ አስተዋጽኦ ያበረከቱ የህግ ሰው ነበሩ ሲሉ ፕሬዚደንት ራማፎሳ አሞግሰዋቸዋል። የእሳቸው ህልፈት እንደተሰማ ከከፍተኛ የመንግስት ባለስልጣኖች እስከ ሰፊው ህዝብ ድረስ ከፍተኛ የሀዘን ስሜት እንደተንጸባረቀ ተገልጿል። ዩናይትድ ስቴትስ ከቻይና ወታደራዊ ኃይል ጋር ግንኙነት አላቸው የተባሉ ከአንድ ሺህ በላይ የሚሆኑ የቻይና ዜጎች ቪዛ ማለት የይለፍ ፈቃድ ማገዷን አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትላንት ያወጣው መግለጫ ቪዛው የታገደው ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር ባለፈው መጋቢት 29 በፈረሙት አዋጅ መሰረት ነው ይላል። አዋጁ ኢላማ ያደረገው ቻይና ውስጥ ከሕዝባዊ ሐርነት ሰራዊት ጋር ግንኙነት ባላቸው ዩኒቨርሲቲዎች እና ኮሌጆች የተማሩት እንደሆነ ተገልጿል። የትራምፕ አስተዳደር ቻይናውያኑ ተማሪዎች ወደ ዩናይትድ ስቴትስ የመጡት የአእምሮ ንብረት ለመስረቅና የቻይና የኢኮኖሚና ወታደራዊ ዘርፎችን ለማዳበር ነው ሲል ይከሳል። ቻይና በበኩሏ ዋሽንግተንን በፖለቲካዊ የማዋከብ ተግባርና በዘረኝነት ከሳለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ የኮቪድ-19 ዜናዎች የምዕተ ዓመቱን ተልእኮ ማቀድ መጀመር ያለበት ጊዜ አሁን ነው ሲል የዓለም የኤቪየሽን ኢንዱስትሪ አሳስቧል። ተልእኮውም አስተማማኝ የሆነ የኮቪድ-19 ክትባት መድኃኒት በዓለም በቀላሉ በማይደረስባቸው አካባቢዎች ለሚኖሩት በቢሊዮኖች ለሚቆጠሩ ሰዎች እንዲደርስ ማድረግ ነው። ዓለም አቀፉ የአየር መጓጓዣ ማህበር ዛሬ ያወጣው መግለጫ 7.8 ቢሊዮን ለሚሆኑ ሰዎች የክትባት መድኃኒት ለማድረስ 8000 ቦይንግ 747 የጭነት አይሮፕላን እንደሚያስፈልግ አስገንዝቧል። የዓለም አቀፉ የአየር መጓጓዣ ማህበር ዋና ሥራ አስኪያጅ አሌክሳንደር ደ ጁኒየት እንዲህ አይነቱ ተግባር ለዓለም አቀፍ የጭነት ኢንዱስትሪ የምዕተ ዓመቱ ተልእኮ ይሆናል ብለዋል። በዓለም ደረጃ በኮቪድ-19 የሞቱ ሰዎች ቁጥር ከ900 ሺህ በላይ ደርሷል። ዩናይትድ ስቴትስ ውስጥ ዋናው የተላላፊ በሽታዎች ጠቢብ። የመድኃኒት አምራች የሆነው አስትራዘኔካ ኩባንያ ለቫይረሱ ክትባት መድኃኒት ለማግኘት በሚደረገው ጥረት የሙከራ ሂደቱን ማቆሙ ለመድኃኒቱ አስተማማኝነትና ውጤታማነት የተሰጠውን ክብደት ያመለክታል ብለዋል። የሙከራው ሂደት በተለያዩ የክትባቱ መድኃኒት ደረጃዎች የሚደረገው አስተማማኝነቱንና ውጤታማነቱን ለማረጋገጥ ሲባል መሆኑን መረዳት አስፈላጊ ነው ሲሉ ዶክተር አንቶኒ ፋውቺ ትላንት አስገንዝበዋል። ፋውቺ የዩናይትድ ስቴትስ ብሔራዊ የአለርጂ እና የተላላፊ በሽታዎች ተቋም ኃላፊ ናቸው። ግዙፉ የብሪታንያ ና የስዊድን የመድኃኒት አምራች ኩባንያው የመድኃኒቱ ሙከራ ለጊዜው ያቆመው በፈቃደኝነት የክትባቱ መድኃኒት የተሰጣት ሴት በመታመሟ ነው። የክትባቱን መድኃኒት ሙከራ ያቆመው ገና በሚገባ ማጥናት ስላለበት ነው ብለዋል። ከፍተኛ ተደማጭነት ያላቸው ፋውቺ በሙከራ ወቅት በሚገባ ለመረዳት ያልተቻለ ህመም ሲከሰት የሙከራውን ጥረት ቆም ማድረግ የተለመደ አሰራር ነው። ምክንያቱም የሙከራውን ተዓማኒነት ለማረጋገጥ ሲባል ምርመራ ማካሄድ አስፈላጊ በመሆኑ ነው ይላል ኩባንያው ያወጣው መግለጫ። አስትራዘኔካ በሙከራ ላይ ያለውን ክትባት የሰራው ከብሪታንያው ዩኒቨርሲቲ ኦክስፎርድ ጋር በመተባበር ነው። የኮቪድ-19 ክትባት እንዲሆን እየተሰራበት ያለው መድኃኒት ዩናይትድ ስቴትስን፣ ብሪታንያን፣ ደቡብ አፍሪቃንና ህንድን ባካተቱ በርካታ ሀገሮች ሰፊ የሁለተኛና ሶስተኛ ደረጃ ሙከራ ሲደረግበት መቆየቱ የሚታወቅ ነው። ኩባንያው ስለተከሰተው የበሽታ አይነት አልተናገረም። በኒውዮርክ ታይምስ ጋዜጣ በዘገበው መሰረት ግን መድኃኒቱ እንዲሞከርባት የፈቀደችው ሴት ብሪታንያ የምትገኝ ሲሆን ብዙውን ጊዜ ለቫይረሱ በመጋለጥ ሊገጥም የሚችል የአከርካሪ አጥንት ምርቀዛ ደርሶባታል። ነገር ግን የታመመችው በክትባቱ ምክንያት ይሁን በሌላ ገና እንዳልታወቀ ጋዜጣ መጠቀሙ አልቀረም። አስትራዘኔካ የክትባቱን መድኃኒት ሙከራ ለጊዜው እንደሚያቆመው ከመግለጹ በፊት ከሌሎች ስምንት የመድኃኒት አምራች ኩባንያዎች ጋር በመሆን አንድ የክትባት መድኃኒት አስተማማኝነቱና ውጤታማነቱ ከመረጋገጡ በፊት የዩናይትድ ስቴትስ መንግስት ተቆጣጣሪዎች እንዲያጸድቁላቸው ላለመጠየቅ ቃል ገብተዋል። የክትባቱን መድኃኒት እንዲጸድቅ ወይም ደግሞ ለአስቸኳይ ሁኔታ እጥቅም ላይ እንዲውል የማጽደቅ ማመልከቻ የሚያቀርቡት አስተማማኝነቱና ውጤታማነቱ በሦስተኛ ደረጃ ሙከራ በኩል ካለፈው በኋላ እንዲሁም የዩናይትድ ስቴትስ የምግብና የመድኃኒት ጠቢባንም የሚገኙባቸው ተቆጣጣሪ ባለሥልጣኖች ካጠኑት በኋላ ብቻ መሆኑን የዘጠኙ ኩባንያዎች ዋና ስራ አስኪያጆች አስታውቀዋል። ምንጊዜም ቢሆን ቅድሚያ የምንሰጠው ለሚከተሙት ግለሰቦች ደህንነት ነው ሲሉ ከፍተኛ ስራ አስኪያጆቹ አስገንዝበዋል። ኩባንያዎቹ ባልተለመደ መልክ እንዲህ አይነት ቃል የገቡት በፍጥነት የክትባት መድኃኒት እንዲቀርብ በኩባንያዎች ላይ የፖለቲካ ጫና እየተደረገ ነው የሚል ስጋት ስላለ መሆኑ ተገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በኅዳር ወር መጀመሪያ ላይ የሚደረገው የአሜሪካ ምርጫ ከመድረሱ በፊት የኮቪድ-19 ክትባት ሊገኝ ይችላል ሲሉ በተደጋጋሚ ሲናገሩ ቆይተዋል። በመጨረሻም የአውሮፓ መማክርት ፕሬዚደንት ቻርለስ ሚቸል በቤላሩስ ላይ ማዕቀብ የመጣሉ ሀሳብ እንዲፋጠን ጥሪ አድርገዋል። የተለያዩ የተቃውሞ መሪዎች ከታሰሩ በኋላ ነው ባለስልጣኑ ጥሪውን ያቀረቡት። ቤላሩስ ውስጥ በፖለቲካ ምክንያት ሰዎችን ማሰርንና በግዴታ ከሀገር ማስወጣትን ያካተቱ የፖለቲካ ወከባዎች መቆም አለባቸው ሲሉ ሚቸል ትናንት በትዊተር ገጻቸው ገልጸዋል። የቤላሩስ ባለስልጣኖች መላ የፖለቲካ እስረኞችን መፍታት አለባቸው የዜጎችን የመናገርና የመሰብሰብ መብት ማክበር አለባቸው በማለትም አክለዋል። ረጅም ጊዜ ስልጣን ላይ በቆዩት አሌክሳንደር ሉካሽንኮ ላይ የሚካሄደው ተቃውሞ በቀጠለበት በሆኑ ወቅት ከእስር ተርፎው ከነበሩት ሁለት የተቃውሞ ካውንስል አባላት አንደኛው ማንነታቸው ባልታወቀ የሀገሪቱ ባለስልጣኖች መታሰራቸው ታውቋል። አብረዋቸው የሚሰሩት ድሄድ ጀርመን በተናገሩት መሰረት ጠበቃ ማክሲም ዝናክ ጭንብል ባጠለቁ ሰዎች ከአስተባባሪው ካውንስል መስሪያ ቤት ተወስደዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ በ25 ሜትር ባንድ በ1240 ኪሎ ርስ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጳጉሜ 5 2012 ዓ ም ምሽት ፕሮግራም ነው። ዝግጅታችንን በፌስቡክ ላይቭ አት ያምሃሪክ እንዲሁም በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ሸገር ፓርክ ወይም መናፈሻ የሀገረ ኢትዮጵያ ኩሩ ታሪክን የሚዘክር ማዕከል እንደሆነ ተነገረ። ለሀገሪቱ ምጣኔ ሀብት ማንሰራራትም ትልቅ ድርሻ ይኖረዋል ተብሏል። ይህ ፓርክና ሌሎች የተሳኩ ታላላቅ ስራዎች ተባብሮ መስራት ያለውን ትልቅ ፋይዳ የሚያሳይ ነው ሲሉ የሀገሪቱ ፕሬዚዳንት ሀሳባቸውን አጋርተዋል። መለስካቸው አመሃ ዝርዝራለው። ለአዲስ አበባና ለኢትዮጵያ ሕዝብ የአዲስ ዘመን ስጦታ ሆኖ የቀረበው ሸገር ፓርክ ዛሬ ሲመረቅ የሀገሪቱ ፕሬዚዳንት ሳህለወርቅ ዘውዴ ባደረጉት ንግግር ኢትዮጵያውያን የሚኮሩባትና የአፍሪካን ፖለቲካዊ መዲና የሆነችው አዲስ አበባ ይህን የመሰለ የህዝብ መዝናኛ ስታገኝ ስሟም ደረጃዋም ከፍ እንደሚል አመልክተዋል። ከዚያም አልፎ ይህ ፓርክና ሌሎች ተመሳሳይ ግንባታዎች የሰመረ ፍጻሜ ሲያገኙ ክንውኖቹ ለኢትዮጵያውያን የሚያስተላልፉት መልእክት ከዚያም ከፍ ያለና የረቀቀ ነው ሲሉ ፕሬዚዳንቷ አመላክተዋል። የህዝብ መዝናኛ ቦታዎች የሏትም ተብላ የምትታማዋ ከተማችን አዲስ አበባን በሌላ ከፍታ ላይ የሚያስቀምጣትን ይሆናል። ይህና የተገነቡት ሌሎች ፓርኮች የከተማችንን ብሎም የሀገራችንን ገጽታ በመለወጥም ሆነ ተባብሮ መስራት ሊያስገኝ የሚችለውን ድንቅ ውጤት ሁነኛ አብነት ነው። ተስማምተንና ተግባብተን ያለንን አቅም አሰባስበን በጋራ ፍላጎታችን ላይ ስንዘምት ምን ማድረግ እንደምንችል ያው ምስክር ነው። የምርቃቱ ስነ ስርዓት የተካሄደበት ስፍራ የወንድማማችነት አደባባይ ተብሏል። ይህ አደባባይ በተለምዶ ፊት በር ተብሎ ከሚታወቀው ታላቁ ቤተ መንግሥት ካረፈበት ጉብታ ደረት ላይ የሚገኝ ስፍራ ነው። ቀድሞ ይህን ስፍራና አካባቢ ለሚያውቅ ሰው ዛሬ ያለበትን ሁኔታና መልክ ሲያስተውል፣ በእርግጥ የሰው ልጅ ምድርን እንዲህ ሊያስውባት ይችላል የሚል ጥያቄ ራሱን ሳይመታው አይቀርም። So the ethiopia-china ambassador, tan is will be gathered here at the friendship square to celebrate the near completion of its construction. how about this square? do you like it? i believe we all like it. you, me, the prime minister, deputy prime minister, the president, ዛሬ በዚህ የወንድማማችነት አደባባይ የተሰበሰብነው ወደ ፍጻሜ የተቃረበውን ግንባታ ለመመረቅ ነው። ይህ አደባባይ እንዴት ነው? ወደዳችሁት? ሁላችንም እንደምንወደው አምናለሁ። እናንተ፣ እኔና ጠቅላይ ሚኒስትሩ። የወንድማማችነት አደባባይ ወቅታዊ የአዲሱ ዓመት አምሃ ወይም ስጦታ ነው። የአዲስ አበባ አዲሱ መለያ መልኳ ይሆናል። የወንድማማችነት አደባባይ በእውነቱ ውብ ነው። ብዙ ትልልቅ ገጽታዎች አሉት። አንደኛ የዚችን ታላቅ አገር የኢትዮጵያን ስልጣኔ ባህላዊ ብዝሃነትና አንድነት ያንጸባርቃል። 48 ሜትር ርዝመት ካለው በተለያዩ ቅርጻ ቅርጾች ከተዋበው ግድግዳ በእጽዋት ቅርጽ እስከታነጸው የዲስኩር መድረክ ድረስ ተዋህዶ በተሰሩት የሰው ልጆች የጉዞ መግለጫ መንገዶች በሚታየው ጥበባዊ ትዕይንት የወንድማማችነት አደባባይ የብሔረ ኢትዮጵያን ኩሩ ታሪክ የሚተርክ መዘክር ይመስላል። የሥራውን ስፋትና አስቸጋሪነቱን መገመት ይቻል ይሆናል። ይሁንና በትክክል የሚያውቁት እጃቸውንና አእምሯቸውን በስራ ላይ ያኖሩ ናቸው። ምስክርነታቸውን በአደባባይ ከሰጡት መካከል በኢትዮጵያ የቻይና ኤምባሲ የኢኮኖሚ ቆንስላ ሊዩ ዩ ስራው በእጅጉ ፈታኝም አስደሳችም እንደነበረ ተናግረዋል። በሕይወት ዘመናቸው ሰርቻለሁ ከሚሉትም ትልቁ እንደሆነ አልሸሸጉም። ፕሬዚዳንት ሳህለወርቅ ዘውዴ የራሳቸውን ተመክሮና በሥራና በሐሳብ ለደከሙትም ልባዊ ምስጋናቸውን ለግሰዋል። ይህንን ፓርክ ለመጀመሪያና ከዛሬ በፊት ለመጨረሻ ጊዜ ያየሁት ጥቂት ወራት በፊት ነበር ይሁንና እውነት ለመናገር ስራው ተጠናቅቆ በዚህ አጭር ጊዜ ለምረቃ አይደርሳል የሚል ምንም ግምት አልነበረም ሌት ተቀን ቢሰራም እንኳን በአንድ ቀን ውስጥ ያለው 24 ሰዓት ስለሆነ እና ሀያ አምስተኛ ሰዓት ስለማይሰጠን አይደርስም የሚለው ድምዳሜ ላይ ደርሼ ነበር ይሁንና እነሆ ዛሬ እዚህ እንገኛለን ክቡር ጠቅላይ ሚኒስትር ይህንን ታላቅ እቅድና ህልም ይዘው ከስር ከስሩ ተከታትለው ይኸው ተመስክሮልናል፣ አመራር ሰጥተውበት ለዚህ ለማብቃት ለአዲስ አበባና ለሀገራችን የአዲስ አመት ስጦታ እንዲሆን በማድረጉ በሁላችንም ስም አድናቆቴንና ልባዊ ምስጋናዬን ለመግለጽ ነው። ሸገር መናፈሻ እንጦጦ እና አንድነት ፓርክ እንዲሁም አምባሳደር ታንጂያ እንዳሉት ከሆነ ዘመናትን ያስቆጠረው የኢትዮጵያ ስልጣኔ ማዕከላት ቱሪዝምን ለማልማት ትልቅ ሚና አላቸው። ኢትዮጵያ በድሕረ ኮቪድ-19 በብዙ ቱሪስቶች ከሚጎበኙት የዓለም አገሮች አንዷ ልትሆን ትችላለች ትሆናለችም ብለዋል። በዚህ ምርቃት መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ ለቻይና አምባሳደር ታንጂዬንና ለኢኮኖሚ ቆንስላዋ ሊዩዩ እንዲሁም ለኢትዮጵያውያን ባለሙያዎች የምስጋናና የመታሰቢያ ስጦታዎች አበርክተዋል። በሥነ ሥርዓቱ ላይ የሪፐብሊካን ጋርድ የኮማንዶና የአየር ወለድ አባላት ወታደራዊ ትርኢት አሳይተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸኋ መሀል ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አዲሱን የካጁራ ወደ መጠቀም የሚያስችል የ78 ኪሎ ሜትር የኮንክሪት መንገድ ግንባታ ተጠናቀቀ። ግንባታውን ለማጠናቀቅ ሁለት ነጥብ አራት ቢሊየን ብር ወጪ ሆኖበታል ተብሏል። ዝርዝሩን የወሎ ዘጋቢ መስፍን አራጌ ያሰማናል። ከዲቼቶ በለሆ የተገናባው በው 78 ኪሎ ሜትር መንገድ ለጥገና መቼ በአካባቢው ያለውን ከፍተኛ ሙቀት መቋቋም እንዲችል ተደርጎ የተሰራ ነው። በፌዴራሉ ትራንስፖርት ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክተር እንዳልካቸው ጸጋይ ለአሜሪካ ድምጽ ሬዲዮ እንደገለጹት የመንገድ ስራው የወጪ ገቢ ንግድ ከፍተኛ እንቅስቃሴ የሚደረግባቸውን ና በጅቡቲ ድንበር የሚገኙ የአፋር አካባቢዎችን ኢኮኖሚያዊ ና ማህበራዊ ተጠቃሚነት ያረጋግጣል። የገቢዎች ንግዳችንም ኮሪደር ስለሆነ የጅቡቲ ወደብ በጣም የተጨናነቀ ከመሆኑ ጋር ተያይዞ በመንግስት ተይዞ ካለው ውስጥ አንዱ የታጅሯን ወደብ መጠቀም ነው። የታጅሯ ወደብን ለመጠቀም አንዱ ይሄ መንገድ ነው። ሊቶ ተነስቶ እስከ በልሆ ከታጅሯ ወደብ ጀምሮ እስከ በልሆ ከተማ ከዚህ በፊት ተመርቋል። ግን ከዛ ወደዚህ እስከ ዴቾቶ ድረስ ያለው ያልተሰራ ስለነበረ እጃውን በጠበጠ መልኩ እንዲሰራ ተደርጓል። ታጅሯ ወደብ በጣም ትልቅ ኢኮኖሚያዊና ማህበራዊ ጠቀሜታ አለ። ከአፋር ወደ ሰሜን የሚሄዱ እንቅስቃሴዎችም ከጅቡቲ ወደብ ወደዛ የሚያቃልል በመሆኑ እንዲሁም ደግሞ ሊቼቶ ከሚባል ከተማ ወደ አሰብ ወደብ ጋ የሚያገናኝ ተገንጥሎ የሚሰሩ መንገዶችም ስልሳ አራት ኪሎ ሜትር የምታህል አለች። አለቀ ስለሆነ አሰብ ጋም የሚገናኝበት እድሉ ሰፊ ነው። ነባሩ አስፋልት መንገድ ይልቅ የሲሚንቶ ኮንክሪት ቴክኖሎጂን መሰረት አድርጎ መንገዱ እንደተሰራ ነው የተገለጸው። ከአካባቢው ከፍተኛ የሆነ ሙቀት ያለበት ከመሆኑ ጋር ተያይዞ ከሌላው መደበኛው ከምንጠቀመው አስፋልት ይሄኛው ከፍተኛ ሙቀትን መቋቋም ይችላል። በሁለተኛው መልኩ ደግሞ በጣም ለረዥም ጊዜ ከአርባ አመት በላይ በአነስተኛ ጥገና ሊያገለግል የሚችል ለብዙ ጊዜ ሊያገለግል የሚችል መሆኑ አንድ ነው። ይህም በአማካይ አርባና ከአርባ ዲግሪ ሴልሽየስ በላይ ይሞቃል የሚባልለትን የአካባቢውን ኃይለኛ ሙቀት ተቋቁሞ አገልግሎት እንዲሰጥ ያስችለዋል። ለዳይሬክተሩ ፖታሽን ጨምሮ በአካባቢው የሚገኙ የከበሩ ማዕድኖችን ለገበያ በማቅረብ የሀገርና የሕዝብ ተጠቃሚነትን ለማረጋገጥ በሚደረገው እንቅስቃሴ የመንገዱ መሰራት አይነተኛ ሚና ይኖረዋል ተብሏል። አፋር ክልል የሚገኝ ከፍተኛ የሆነ የፖታሽ ክምችት አለ። ለሀገራችንም ትልቅ የውጭ ምንዛሪ ሊያስገኝ የሚችል ወደ ተለያዩ ሀገራት የሚላክ ሌሎች ማዕድናትም አሉ። አንዳንድ አሽከርካሪዎች መንገዱ በሲሚንቶ ኮንክሪት መሰራቱ ከዚህ ቀደም በኃይለኛ ፀሐይ ምክንያት አስፋልት እየቀለጠ በሚፈጠረው የመሬት መንሸራተት የሚደርሰውን ሰብአዊ ና ቁሳዊ ጉዳት ያስቀራል ብለዋል የመንገድ ስራውን በዘመናዊ ቴክኖሎጂ መስራቱ መልካም ቢሆንም መንገድ ሲታሰብ ሰብአዊ አገልግሎቶችም አብረው መታሰብ ይገባቸዋል ያሉት ደግሞ የከባድ ተሽከርካሪዎች የስነ ምግባር ና ክህሎት መምህሩ ሰለሞን ገብረ ማርያም ናቸው ጅቡቲ ላይ ብዙ ሹፌሮች አይናችን እያየ እጃችን ላይ ይሞታሉ አንደኛ የህክምና ቆስ በጣም ከፍተኛ ነው ኪሳችን ያለውን ገንዘብ ያንን የህክምና ቆስ ሲፈጥምን ለመታከም አያስችለንም እና ብዙ አሽከርካሪ ነገሮች ጊዜ የህክምና እርዳታ ባለማግኘታቸው ምክንያት ሉ አሁን ግን ሲታሰብ አንደኛ የህክምና እርዳታ መስጫ ባንዛዎች ሊኖሩ ይገባል። በቀላልና ተመጣጣኝ እንደሆነ ዋጋ አሽከርካሪዎች የሚመገቡበት የሚያርሱበት ሟላላቸው ይገባል። ሁለት ነጥብ አራት ቢሊዮን ብር ወጪ ሆኖበታል የተባለው መንገድ ለማጠናቀቅ ሶስት አመታትን ወስዷል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ባለፈው ሳምንት አማራ ክልል ባካሄደው የሰላምና ምስጋና ቀን በዓል ላይ ተገኝተው ንግግር አድርገዋል። ባህር ዳር ከተማ የሚገኙ አንዳንድ ነዋሪዎች አቶ ሽመልስ ንግግር ባደረጉበት መድረክ ላይ የአማራን ሕዝብ ይቅርታ መጠየቅ ነበረባቸው ብለዋል። አስቴር ምስጋናው ዝርዝር አላት። ከአንድ ወር በፊት የአቶ ሽመልስ ንግግር ነው በተባለ ድምፅ አባይን ተሻግረን ባህር ዳር ሄደን ከፊሎችን አሳምነን፣ ያላመኑትን አደናግረን ቁማሩን በልተናል፣ አማርኛ ቋንቋን እያዳከምን ነው፣ ወደ አዲስ አበባ በህጋዊም ሆነ በህገወጥ መንገድ እያስገባን ነው፣ እየለወጥን ነው የሚሉና ሌሎችም መልእክቶች የተሰሙበት ንግግር መውጣቱ ይታወሳል። በአማራ ክልል በአንድ አመት ውስጥ በታየው ሰላም አስተዋጽኦ አበርክተዋል ለተባሉ የፖሊስ አባላትና ግለሰቦች እንዲሁም አጎራባሽ ክልሎች አበርክተውታል ለተባለ አስተዋጽኦ የክልሉ ርዕሰ መስተዳድር ተገኝተው ተሸልመዋል በዚሁ ስነ ስርዓት ላይ የኦሮሚያ ና የቤንሻንጉል ጉምዝ ክልሎች ፕሬዚዳንቶች ተገኝተው ንግግር አድርገዋል የኦሮሚያው ፕሬዚዳንት አቶ ሽመልስ አብዲሳ ከአማራ ክልል ጋር አድርገዋል ላሉት የሰላም መስተጋብር የአማራ ክልላቻቸው ካባ አልብሰዋቸዋል በመድረኩ ላይም አቶ ሽመልስ ባሰሙት ንግግር የኦሮሞ ና የአማራ ህዝቦች አንድ ናቸው ብለዋል ኢትዮጵያን ማፈርስ የሚፈልጉ ኃይሎች ብዙ ተመኝተዋል ብዙ ሞክረዋል ሁሉም ከነህልማቸውና ከነሙከራቸው ቀርተዋል። አሁንም ሀገራችን ትቀጥላለች። ከንቱ ምኞት ሁሉ ይፈርሳል። ኢትዮጵያ ትቀጥላለች። ከዛ ወደኋላ የሚመልስ አንዳች ኃይል የለም። የኢትዮጵያ ብልጽግና ይረጋገጣል። የኦሮሚያ ብሔራዊ ክልላዊ መንግስት ከአማራ ብሔራዊ ክልላዊ መንግስት ጋር ከሌሎችም ክልሎች ጋር ጠንክሮ እየሰራ ነው ያለው። የኦሮሞ ህዝብና የአማራ ህዝብ ለማለት ብቻ የሚባል ሳይሆን አንድና ያው የሆነ ህዝብ ነው። በዚህ ዘመን ያለን መሪዎች ብንችል ያንን ግንኙነት ማሳደግ ማጎልበት ካቃተን ደግሞ እንቅፋት አለመሆን። ምክንያቱም ግንኙነቱ ከመሪዎች ከስርዓቶች በላይ ስለሆነ፣ ስርዓቶችን መሪዎችን እየተሻገረ ለዘመናት በብዙ ፈተናዎች ውስጥ ተቋቁሞ እዚህ የደረሰ አንድነት ስለሆነ፣ ይሄ አንድነት ደግሞ ለኢትዮጵያ ትልቅ መሰረት ነው። ኢትዮጵያን የሚያስቀጥለው መሰረት አንዱ የዚህ ሁለቱ ህዝቦች አንድነት ነው። እነዚህ የሁለቱ ህዝቦች አንድነት። ብዙ ፈተናዎች ገጥመውታል። እነዛን ፈተናዎች እያሸነፈ እዚህ ደርሷል። ነገም እያሸነፈ ይቀጥላል። ምክንያቱም ከመሪዎች በላይ ስለሆነ፣ አሁን ካለው ትውልድ በላይ ስለሆነ፣ አሁን ካለው ሁኔታ ሁሉ በላይ ስለሆነ ስለዚህ የኦሮሚያ ክልላዊ መንግስት የኦሮሞ ህዝብ ከምን ጊዜውም በላይ የኢትዮጵያን አንድነት ከአማራ ህዝብ ጋር ወንድም ህዝቡ ጋር ያለውን ግንኙነት ይበልጥ ለማጠናከር ቆርጦ እየሰራበት ያለበት ጊዜ እና ህገወጥ ተግባራትን ለማሸነፍ ብዙ አመታት የተዘሩትን ዘሮች ቦታ ቦታ ለማስያዝ በከፍተኛ ጥረት እየሰራበት ያለ ወቅት ነው። ይህንን ንግግር ያደመጡ አንዳንድ የባህር ዳር ከተማ ነዋሪዎች ለቪኦኤ በሰጡት ቃል ቅሬታና ጥያቄ አሰምተዋል። መጀመሪያ የአማራን ህዝብ ይቅርታ መጠየቅ ሲገባቸው አሁንም ቁማር የመሰለ ንግግር አሰምተዋል ነው ያሉ ትላንት ደሙን ያፈሰሰውን ህዝብ ንቀው ከዚህ በኋላ ስልጣን በእኛ ቁጥጥር ስር ነው ብለው ኦሮሞማ የሚለውን ኢትዮጵያ ላይ ለመጫን የሚፈልጉ በጣም የሚመጻደቁና በመሀል አዲስ አበባ በአፍሪካ መዲናዋ በኢትዮጵያ መዲናዋ አዲስ አበባ ከተማ ላይ አማራን ነፍጠኛ ሰብረነዋል ብለው በድፍረት የሚናገሩ ሰው ናቸው አቶ ሽመልስ አብዲሳ። እንደውም በህግ ሊቀርቡና ሊጠየቁ ሲገባቸው የተገላቢጦች ግን ሽልማትን የተሰጣቸው ይህ በጣም አሳዛኝ ነው። ምንድን ነው ያሉት እርሳቸው? ፖለቲካውን ቁማሩን በልተነዋል። ያመኑትን አሳምነን ያላመኑትን ኮንፊውዝ አርገን እንቀጥላለን፣ ኦሙ እናስፋፋለን፣ አማርኛን እንቀብራለን ያሉ ሰዎች ናቸው። ስሜ አብርሃም ይባል። ጳጉሜያን የቅርታ ቀን ስለሆነ እርቅ ቀንም ስለሆነ የአንድ ሀገር ሰዎች ሳርቀው ለአንድ አላማ ቢንቀሳቀሱ የተሻለ ነው። የአማራ መንግስት ያደረገው የእርቅ ሁኔታ ወደ ሰፊነቱን የሚያሳይ ነው ህዝቡም ወደ ሰፊ ነው ቀጥታ የመላውን ህዝብ መላውን አማራ ይቅርታ ቢጠይቁት ይሻለ ነበር ነገር ግን ምንድነው በሌላ መድረክ ይህንን እንደሚያደርጉት ተስፋ አድርጋለሁ ለህዝባችንም ለኢትዮጵያ የሚበጀው እርቅ ስለሆነ መታረቃቸው ያስደስተኛል በግሌ ትናንትና ካባ ለበሰ ካባውን ተግባር ያርጉ እዛ ያሉን ሰዎች አቅፎ የሚይዝልን ከሆነ አይደለም ካባ ሌላም ነገር ብናረግለት አሪፍ ነው ለምሳሌ አባይን ተሻገርን ቁማር ተጫወኑ ቁማሩን በላ ነው ብለዋል እስከዚህ ድረስ ነው እሱን የሚያርሙ ከሆነ ጥሩ ነው። ለምሳሌ ይቅርታ ነው የሚባለው ከዚህ በኋላ ላለው ነገር 2013 እንየው ስ በደስታ ካባውንም አልብሰናል፣ እንግዳም ተቀብለናል። በጣም ሰርፕራይዝ አድርገናቸዋል። እሱን እንግዲህ የሚያሻሽሉ ከሆነ እንግዲህ እግዚአብሔር ይስጣ። በቅርቡ ኦሮሚያ ክልል ውስጥ በተፈጸመው ጥቃት የኦሮሚያ ክልል መንግስት ምን አድርጎ ነው ፕሬዚዳንቱን ለካባና ለሽልማት የበቁት ያሉ አሉ። የካባ ትርጉሙ ምንድን ነው? እንግዲህ እንደ እኛ ሀገር ባህል ከአባይ የምትሸልሚው ሰው በጣም ትልቅ ዋጋ እና ትልቅ ክብር ላለው ሰው ነው። እሳቸው በሚመሩት ክልል ውስጥ ስንት አማራ በእምነት ክርስቲያን የሆኑ አማራ የሆኑ ሰዎች ስንት ንጹሐን ዜጎች ናቸው ያለቁ? ያውም በጸጥታ ኃይል በፖሊስ ፊት በልዩ ኃይል ፊት ስንት ዙር ነው ልዩ ኃይል ያሰለጠኑ? ይህን እኮ የኢትዮጵያ ሕዝብ በአግባቡ ያውቀዋል ይረደዋል። ያ ሁሉ ልዩ ኃይል የሰለጠነበት ክልል መከላከያ ሰራዊት በቅርብ ያለበት ቦታዎች ሁሉ ቁመው እየታዘቡ ናቸው። ንጹሀኖች ታርደው ተቆራርጠው ስንት በደልና ግፍ የደረሰባቸው ይህ ስራ ሲሰራ መምራት ያልቻሉ መሪ እንዴት ጭራሽ በአማራ ክልል ፕሬዚዳንት ሽልማት እንዴት ይሰጣቸዋል? በምን መመዘኛ ነው እሚሰውን ተሸላሚ ሊሆኑ የሚችሉት እና ይህ እጅግ በጣም ያማል። እውነትም እንደተናገሩት ፖለቲካውን ቁማር መጫወቻ አድርገውታል። እኔ የተሰማኝ ይህ ነው። በቀጣይ በቤኒሻንጉል ጉሙዝ ክልል የተደረገውን የሰላም መስተጋብር በተመለከተ ሌሎች ሰዎች የሰጡትን አስተያየት አካትቼ የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦ አምሀሪክ፣ በትዊተርም እንዲሁ ሀሽታግ ቪኦ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። ከፍተኛ ተስፋ የተጣለበት እና በፈቃደኛ ሰዎች ላይ እየተሞከረ የነበረው የኮሮና ቫይረስ ክትባት የሙከራ ሂደት እንዲቆም መደረጉ ተዘግቧል። ሙከራው እንዲቆም የተደረገው ክትባቱ የተሞከረባቸው አንደኛው ተሳታፊ የህመም ስሜት የተሰማቸው መሆኑ በመገለጹ ነው። ይሁን እንጂ ሳይንቲስቶቹ በክትባቱና በተሰማው ህመም መካከል ግንኙነት ላይኖር ይችላል ብለዋል። የቪኦኤ ዘጋቢ ሄንሪ ሬጅዌል የሚከተለውን ዘገባ አዘጋጅቷል። ደረጀ ደስታ ያቀርበዋል። አስትራዜንካ የተባለው የመድኃኒት አምራች ኩባንያ በትናንትናው ዕለት የሙከራ ክትባት ሂደቱ እንዲቆም አዟል። ምክንያቱም ክትባቱን ከወሰዱት መካከል አንድ እንግሊዛዊት በጀርባ አከርካሪያቸው ላይ የሚያቃጥል የሕመም ስሜት የተሰማቸው መሆኑን በመግለጻቸው ነው። ትራንስቨርስ ማይልተስ ይሉታል ባለሙያዎቹ። ሴትየዋ ከሕመማቸው እንደሚያገግሙ ተዘግቧል። በኦክስፎርድ ዩኒቨርሲቲና አስትራዜንካ የመድኃኒት አምራች ኩባንያ እየተሞከረ የነበረው ክትባት የኮሮና ቫይረስን ወረርሽኝ ለመግታት በዓለም ከፍተኛ ተስፋ ከተላሉባቸው ሙከራዎች አንዱ ነበር። የተሳኩ ሶስት የተለያዩ የሙከራ ደረጃዎችን አልፎ በዩናይትድ ስቴትስ፣ እንግሊዝ፣ ብራዚል እና ደቡብ አፍሪካ የሚገኙ ሰላሳ ሺህ ሰዎችን እያሳተፈ የነበረ ሙከራ ነው። ይሁን እንጂ አሁንም ቢሆን ሳይንቲስቶቹ በክትባቱና ተሰማ በተባለው ሕመም መካከል ግንኙነት መኖሩን የሚያሳይ ምልክት አላገኙም። ከሪዲንግ ዩኒቨርሲቲ ዶክተር አሌክዛንደር ኤድዋርድ እንዲህ ይላሉ። ክትባቱን የምትሰጠው ቁጥራቸው በርካታ ለሆኑ ሰዎች ነው። ከእነዚህ ሰዎች መካከል እንደ ማንኛውም ሰው አንዳቸው በሆነ ጊዜ ላይ በአጋጣሚ የሆነ ሕመም ሊገጥማቸው ይችላል። ስለዚህ እኔ የሚመስለኝ ይህ አይነቱ ነገር የሚጠበቅ ነው። የሙከራውን ሂደት ቆም አድርጎ የተከሰተውን ነገር መመርመር የተለመደ ነገር ነው። በእርግጥም የክትባት ሂደቱ ቆሞ ምርመራው እየተካሄደ ነው። ምርመራው የሚካሄደው እስከ መቼ ነው የሚለው ግን ጥያቄ ሆነዋል። የእንግሊዙ የጤና ሚኒስትር ማት ሃንኮክ ህዝባቸውን ለማረጋጋት እንዲህ ብለዋል። ይህ የሚያሳየው ለክትባቱ ምን ያክል ብርቱ ጥንቃቄ እንደምናደርግ ነው። ምንም እንኳ ሁላችንም ቶሎ ሰርቶልን ማየት ብንፈልግም ማለት ነው። በዚህ ሳምንት የአሜሪካና አውሮፓን አገሮች ጨምሮ ክትባቱን ለመስራት በግንባር ቀደም የተሰለፉት ዘጠኝ ኩባንያዎች ከምንም ነገር በላይ የክትባታቸውን አስተማማኝ ደህንነት ለማረጋገጥ ቃል ገብተዋል። ዩናይትድ ስቴትስ መንግስት ግን ቀደም ሲል አስር ቢሊዮን ዶላር በመመደብ የክትባት ስራው ሂደት እንዲፋጠንና በመጪው ጥር ወር እንዲደርስ ዘመቻ መጀመሩን አስታውቋል። የአሜሪካ በሽታዎች መቆጣጠሪያና መከላከያ ማዕከልም በአገሪቱ የሚገኙ የጤና ተቋማት በህዳር ወር የክትባት አሰጣጥ እቅድ አውጥተው እንዲዘጋጁ ትዕዛዝ አስተላልፏል። በመላው ዓለም ቢያንስ ሰባት የሚሆኑ የክትባት አይነቶች ሶስተኛውን የሙከራ ደረጃ ደርሰው በሺዎች የሚቆጠሩ ፈቃደኞችን እያሳተፉ ነው። ዶክተር አሌግዛንደር ስለዚሁ እንዲህ ይላሉ። Um, and of course that's spread across various different regions and in different regions we, you know that there are number of cases every given week. <laughs> እስከ ዛሬ ድረስ ተረጋግጦ ለተጠቃሚዎች እንዲውል የተዘጋጀው ክትባት ስፑቲንክ ቪ የተባለው የራሽያ ክትባት ብቻ ነው። የራሽያ መንግስት ከዳር ጀምሮ ለሩሲያ ዜጎች እንደሚሰጥም አስታውቋል። ባለሙያዎች እንደሚሉት ክትባቱ ሶስተኛውን የሙከራ ደረጃ ላይ ያልደረሰ በመሆኑ ምን ያህል አስተማማኝ ሊሆን እንደሚችል ስጋት የገባቸው መሆኑን ይናገራሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ዘጋቢዎቻችንን እናመሰግናለን። ቻይና ትፈጽማለች ስለሚባለው የከፋ ሥርዓታዊ የሰብአዊ መብት ረገጣ ጠንከር ተደርጎ እንድትጠየቅ አንድ ዓለም አቀፍ የሲቪል ማህበረሰብ ቡድኖች ጥምረት አሳሰበ። ጥምረቱ ከ60 ሀገሮች የተውጣጡ 321 ድርጅቶችን ያሰባሰበ መሆኑ ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በሚቀጥለው ሳምንት ጉባኤውን ሲከፍት፣ ቻይና ከተጠያቂነት ማምለጧ እንዲያከትም እንጠይቃለን ብለዋል። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። የሲቪል ማህበረሰብ ድርጅቶቹ ስብስብ ለተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ከፍተኛ ኮሚሽነር በላከው ግልጽ ደብዳቤ የቻይና የሰብአዊ መብት ሬኮርድ እንዳሳስበው ገልጿል። በተለይም ሆንግ ኮንግን፣ ቲቤትንና ሰሜን ምስራቁን ሺንጂያንግ ክፍለ ግዛቷን ጨምሮ በሀገሪቱ ዙሪያ የሚፈጸመው መጠነ ሰፊ የሰብአዊ መብት ጥሰት ብርቱ ትኩረት እንዲሰጠው አጥብቀው አሳስበዋል። የሁማን ራይትስ ዋች የቻይና ክፍል ዲሬክተር ሶፊ ሪቻርድሰን የቻይና መንግስት በሀገር ውስጥና ከሀገር ውጭ የሚያደርሰው የሰብአዊ መብት ረገጣ ግዝፈት ከተባበሩት መንግስታት የሰብአዊ መብት ምክር ቤት የተለየ ምላሽ የሚሻ ነው ብለዋል። የቻይና መንግስት አንድ ሚሊዮን ሰዎችን በብሔር ማንነታቸው ብቻ በዘፈቀደ ማሰሩንና ሌሎችም ብዛት ያላቸው የከፉ ረገጣዎችን መፈጸሙን ቀጥሏል። ለእነዚህ አድራጎቶቹ አጸፋ እንደሚከተለው በውል ሊገነዘበው ይገባል። በዘገባዎች መሰረት በቻይናዋ ሺንግያንግ ክፍለ ግዛት የሚበዙት የእስልምና ሃይማኖት ተከታይ የሆኑ ዊገሮች የሆኑ አንድ ሚሊዮን ሰዎች የተሀድሶ ካምፖች የሚል መጠሪያ በተሰጣቸው ስፍራዎች በቁጥጥር ስር እንደዋሉ ናቸው። መንግስታዊ ያልሆኑት ድርጅቶች ጥምረቱ ባቀረበው አቤቱታ ቻይና የመንግስታቱን ድርጅት የሰብአዊ መብት ምክር ቤት ስልጣን አጣማ ለማቅረብ የያዘችውን ጥረት አስምሮበታል። ለደረሰባቸው አፈና ካሳ የሚጠይቁ የመብት ተሟጋቾችን ታሳድዳለች። የቤጂንጉም መንግስት የሚወነጀልባቸውን ከባድ የሰብአዊ መብት ረገጣ ድርጊቶች ብቻ ሳይሆን በዓለም ዙሪያ የሚደርሱ ዓለም አቀፍ ወንጀሎችን ለማጋለጥ የሚወሰዱ እርምጃዎችን ይቃወማል ብለዋል። የቻይና መንግስት የሰብአዊ መብት ሬኮርዱን አስመልክቶ የተባበሩት መንግስታት የሚሰጠውን ግምገማ በውስጥ ጉዳይ የለየለት ጣልቃ ገብነት ሲል ውድቅ ያደርጋል። በጄኔቫ የሂዩማን ራይትስ ዋች ዲሬክተር ጃን ፊሸር ቻይና በመብት ረገጣ አድራጎቶቿ በተጠያቂነት መያዝ አለባት የሚሉ ድምጾች እየጨመሩ መጥተዋል። የመንግስታቱ ድርጅትም ይህንኑ ተመርኩዞ እርምጃ መውሰድ አለበት ብለዋል። የዚህ አቤቱታ ጉልህ መልእክት ከበርካታ ሀገሮች የተጠራሩ በርካታ መንግስታዊ ያልሆኑ ድርጅቶች ቻይና በራሷ ድንበሮች ውስጥ የምትፈጽመው የመብት አፈና እንደሚያሳስባቸው መግለጻቸው ብቻ አይደለም። በእርግጥ ያም በራሱ ምርመራ ሊደረግበት የሚገባ ነው። ወይም የሰብአዊ መብት ንቀቷ ያለውን ዓለም አቀፍ አንድምታ የገለጹበት መሆኑ ነው። የመንግስታቱ ድርጅት የሰብአዊ መብቶች ካውንስል በቻይና መንግስት የሰብአዊ መብት ረገጣ ላይ የሚነጋገር ልዩ ስብሰባ እንዲጠራ የሲቪል ማህበረሰብ ድርጅቶቹ ስብስብ በግልጽ ደብዳቤው ጠይቋል። የሰብአዊ መብት ይዞታዋን በቅርበት እየተከታተለ በየዓመቱ ሪፖርት የሚያቀርብ ከወገንተኝነት የጸዳ ነጻ አካል እንዲሰይምም ጠይቀዋል። የቻይናው መንግስት የዓለም አቀፍ ሰብአዊ መብት ግዴታዎቹን ማክበር እንዳለበትም ድርጅቱ አጥብቆ ሊያሳስበው ይገባል ብለዋል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የምተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክቱ ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሆኑ። ዛሬ የኢትዮጵያውያን አዲስ ዓመት ነው። የ2013 ዓ ም ዋዜማ ጳጉሜ አምስት ላይ እንገኛለን። በዓሉን የተመለከቱ ዘገባዎችን ከማስደመጣችን በፊት ተኛው ዜማ ጋር ለአጭር ደቂቃ ልተዋችሁ። ኢትዮጵያውያን 2012 ዓመተ ምህረትን አጠናቀው አዲሱን 2013 ዓመተ ምህረት ሊቀበሉ ሰዓታት ቀርቷቸዋል። ለወትሮው አዲስ ዓመት ሲመጣ አዲስ አበባና አንዳንድ የክልል ዋና ዋና ከተሞች የተለያዩ ዝግጅቶች ሲደረጉባቸው ቆይተዋል። ነገር ግን ዘንድሮ የኮሮና ቫይረስ ወረርሽኝና ከሰሞኑ የታዩ አለመረጋጋቶች ከወትሮ በተለየ የበዓሉን ስሜት ማቀዛቀዛቸውን ነዋሪዎች ይገልጻሉ። ለበዓሉ መዳረሻ ድምቀት የሰጡ የነበሩ የሙዚቃ ድግሶች፣ የንግድ ትርኢቶች እና የተለያዩ ባዛሮች አለመኖራቸው የእንቁጣጣሽ በዓሉን ከማደብዘዛቸው ባሻገር በዝግጅቱ ይሳተፉ የነበሩ ተቋማት ጥቅም እንዳጡም ተናግረዋል። ስመኝሽ የቆየ የአዲስ አበባ ነዋሪዎችንና የንግድ ተቋማትን አነጋግራ የዘንድሮ ዘመን መለወጫ አጠቃላይ ስሜት እና የነዋሪዎችን ተስፋ የሚዳስስ ዘገባ አሰናድታለች። ቀጥሎ ይቀርባል። ለወትሮ እንቁጣጣሽን ወይም አዲሱን የዘመን መለወጫ በዓል ለመቀበል አዲስ አበባ ግርግሯን የምትጀምረው ቀደም ብላ ነው። በከተማዋ በየመንገዱ ላይ የሚታዩ ግርግሮች፣ የሙዚቃ ትዕይንቶች፣ የግብይት ስርዓቶች፣ የንግድ ትርዒቶችና ባዛሮች ለበዓሉ መዳረሻ ትልቅ ድምቀት ይሰጡት ነበር። በኢትዮጵያ በኮሮና ቫይረስ ወረርሽኝ የተያዘው ሰው ቁጥር ስልሳ ሺህ ባለፈበት ወቅት የሚከበረው የዘመን መለወጫ ግን እንደተለመደው በደማቅ አቀባበል የታጀባለ መሆኑን ያነጋገርናቸው ነዋሪዎች ገልጸውልናል። ከነዚህ አንዷ በአዲስ አበባ ልደታ አካባቢ ነዋሪ የሆነችው መሰረት ሰዒድ ናት። መሰረት የዘንድሮ ዘመን መለወጫ ስሜቱ በጣም የቀዘቀዘ ነው ትላለች ማለት እግዚአብሔር ይመስገን፣ መቼም የነበረውን ጊዜ ስታስቢው በሽታውን፣ ሁሉን ነገር ስታስቢው ዛሬን እናያለን ብለን ለመጨመሪያ አላሰብንም ነበረ። ግን በጣም ቀዝቃዛ ነው ዘንድሮ። እነሲም ከፋሲካው ይሻላል። በጣም ቀዝቃዛ ነው። በየመንገዱ በየአደባባዮቹ ሁሉ ቦታ ኤግዚቢሽን ነበረ፣ ገበያ ነበር፣ ግብይት ነበር። ግርግሩ ያው በዓል ድምቀቱ መገበያየቱ ነው ዋናው ነገር እና አሁን እሱ ነገር የለም። በሽታውን ትሰር ያለች ያው ግርግሩ ያው ትራንስፖርቱ ላይ ምናምን ቢኖርም ግን አሁን መገበያየቱ የለም። እና በጣም ቀዝቃዛ ነው የዘንድሮ ዘመን መለወጫ ድባቡ ይቀንስ እንጂ የበዓሉን መቃረብ ተከትሎ የአዲስ ዓመት ብስራትን የሚያውጁ ባህላዊ ሙዚቃዎች አሁንም በየቦታው ይሰማሉ። አንዳንድ ህንጻዎች በአደይ አበባና በቢጫ ቀለማት ተውበውም ይታያሉ። በገበያ ቦታዎችም ወረርሽኙን ለመግታት የተጣለውን የአካል መራራቅ ጣሱና ጥንቃቄ የጎደላቸው ግብይቶች ይካሄዳሉ ያለችን ደግሞ በጀሞ አንድ ነዋሪ የሆነችው መዓዛ ግርማ ናት። በበዓል ግርግር ሸሽተን

ለመዓዛና ቤተሰቧ የዘንድሮውን በዓል እጅጉን ያቀዘቀዘው እንደተለመደው ከቤተሰብ ጋር አለመሰባሰባቸው መሆኑን መዓዛ በቅሬታ ብትገልጽም፣ አዲሱን አመት ግን በተስፋ ነው የምቀበለው ትላለች። የዘንድሮውን አዲስ አመት እንግዲህ ከስጋት ከስጋትና ከተስፋ ጋር ነው የምንቀበለው። በጣም ወደ ተስፋ ያመዝናል ስሜቴ። ግን ለበዓሉን ጊዜ መመሪያ ቀን እህቴ ጋር ሄጄ ከዚያ ደግሞ በሚቀጥለው ቀን ወደ ሶስተኛው ቀን ወደ ባለቤት የቤተሰቦች ልጆቻችን ይዘን ሄዳለን። ዘንድ ግን እንደሰው አናደርግም። ለራሱ ሹታ ሳይሆን ለሌላው ማሰብ አላፊነትም ስላለው ነገሩ ምን ቸገረኝ ማለት አትች። ስለዚህ ያው ሚያስሮች ነገር ስላለ ስሜቱ የተለየ ነው የሚሆነው። የዘመን መለወጫና ሌሎች በዓላትን ትልቅ ድምቀት በመስጠት በዓሉን በዓል ከሚያስመስሉ ዝግጅቶች ቀዳሚውን ቦታ የሚይዙት የንግድ ትርኢቶች፣ የባዛር ዝግጅቶችና የሙዚቃ ኮንሰርቶች ናቸው። በዘንድሮ በዓል ግን ሁሉም አለመኖራቸው የበዓሉን ድባብ ለውጡታል። ያሉን በአዲስ አበባ ከኤግዚቢሽን ማዕከል ጋር በመተባበር ከሀያ አመት በላይ የባዛር ትዕይንቶችን የሚያዘጋጀው የሴንቸሪ ፕሮሞሽን ሰርቪስ ዋና ስራ አስኪያጅ አቶ ዘውገጀማነህ ናቸው። ዘንድሮ እንግዲህ ያው አንችም እንደገለጽሽው በዚህ በኮሮና ምክንያት ማንኛውም አይነት ኤቨንቶች የሉም። በፊት የተለመደው በዚህ ጊዜ ለምሳሌ አዲስ አመት የሚዘጋጅበት ጊዜ በጣም በተለይ በኤግዚቢሽን ማዕከል በቀን ከሀያ ሺ ሰው በላይ የሚገኝበት እስከ ለረጅም ጊዜ ነው ዝግጅቱ የሚካሄደው ለሀያ ሶስት ቀን ለሀያ አራት ቀን ያን ሁሉ ቀን ብዙ የሚከበያይበት፣ የሚዝናናበት፣ የተለያዩ ዝግጅቶች፣ ገቢ ማስገቢያ ፕሮግራሞች፣ ድጋፎች የሚደረጉበት የሀገር ውስጥ ትምህርትና አገልግሎቶች የሚታወቁበት ከፍተኛ ስራ የሚሰራበት ነበረ። እንግዲህ ያለፈው ፋሲካም ሳይሰራ ቀርተዋል። አሁንም አዲሱም አመት በዚህ ምክንያት ዝግጅት አይኖርም። በአዲስ አበባ ኤግዚቢሽን ማዕከል በዓላትን አስታከው የሚደረጉ የባዛር ዝግጅቶችና የሙዚቃ ትዕይንቶች በኮሮና ምክንያት ሲሰረዙ ይህ ሁለተኛ ጊዜው ነው። ከአራት መቶ በላይ የንግድ ድርጅቶችንና በቀን ከ20 ሺ በላይ ጎብኚዎችን የሚያሳትፈው ዝግጅት ባሳለፍነው የፋሲካ በዓል በመሰረዙ ምክንያት ሴንቸሪ ፕሮሞሽን እስከ አራት ሚሊየን የሚጠጋ ኪሳራ እንደገጠመው አቶ ዘውጋ ያስረዳሉ። በዚህ በፋሲካው ላይ ብንጀምር እኛ እንደነገርኳችሁ ለረጅም ወራት ነው ዝግጅት ስናደርግ የነበር ነው። ማስታወቂያ ሁሉ በከፍተኛ ወጪ አውጥተናል። ህትመት ስራ ሰርተናል፣ ብሮሸሮች። እንደገና ደግሞ ተሳታፊዎችንም የሚያፈላልጉ ኮሚሽን ሁሉ ከፍለናል። ያ ሁሉ አድርገን ያ ነገር ሲፈጠር ያው በሀገር ላይ መጣ ነገር ነው። ምንም ማድረግ አይቻልም። ዋናው መኖር ነው። ግን ቢሆንም ድርጅታችን ወደ አራት ሚሊዮን ብር ኪሳራ ደርሶበታል። ከንግድ ትርኢትና ባዛር በተጨማሪ የኮሮና ቫይረስ የሙዚቃና የተለያዩ የመዝናኛ ዝግጅቶችን የሚያዘጋጁ ተቋማትንም ክፉኛ ጎድቷል። ኮንሰርቶችና የተለያዩ የመዝናኛ ዝግጅቶችን በማዘጋጀት የሚታወቀው ይሳቃል ኢንተርቴመንት መስራችና ባለቤት አቶ እዮ ባለማየው ይህ በታሪክ የሚነገር ሌላ ዘመን ነው ይላሉ። ይሄ ሌላ ኤራ ነው፣ ሌላ ዘመን ነው። እና እንደለመድ ነው አይነት ነገር የለውን ጭራሽ ነው እንደዚህ ነገሮች አቶ አይታወቁም። ኢቨንት እንደተመለከተ በተለያዩ ኢንዱስትሪዎች ኢቨንት ደግሞ ዋና ትልቅ ግብዓቱ የሰዎች መሰብ ባልማ ንትለቦች ማድረግ ነው። ይሄኛው ደግሞ ዋና የሚከለክለው ነገር ቢኖር ሰዎችን መሰብሰብ ነው። ዩኒቨርሲቲ ሲሆን ኮንሰርት አለ። በቴሌቪዥን የሚቀርቡ ዝግጅቶችም ይደረጋሉ። በተለይ እንድናየት ከመድረሱ በፊት ሰዎች ተሰብስበው የቆጠሩ። ስለዚህ ትልቅ ዝግጅቶች ይዘጋጃሉ። ከተማዎች አምስት አስር ዝግጅቶች የሚዘጋጁበት ጊዜ ነበረ። ሰውነኛና ዝግጅቶች ናቸው። አሁን የቀሩት ወይም የማይደረጉት ስለዚህ በብዙ ነገር አፌክት አድርጎናል። በአለም በአለም አይመስልም እንግዲህ ያህልሰው ደግሞ የሚቀጥለው የተሻለ ነገር እናምናለን። ይሳቃል ኢንተርቴይንመንት በኮሮና ቫይረስ ምክንያት ድርጅቱ ለአንድ አመት ያቀዳቸውን ዝግጅቶች ማካሄድ ባለመቻሉም ትልቅ ኪሳራ እንደደረሰበት አቶ ዮብ ይገልጻሉ። ሰብአዊ ብለትን አጠቃላይ ኔሽን ዋይድ ቱር ለማድረግ ፕላን ነበረን። ይህን ሰላምን ለመፍጠር አንድነትን ለመፍጠር ህብረትን ለመፍጠር ዚህ ሙዚቃ ትልቅ አቅም ስላለው እሱን ይዘን ቱር የማድረግ ሀሳብ ነበረን። እሱ በሙሉ ተሰረዘ። በኢኮኖሚውም በብዙም ነገር ነው ይጎዳም። ከዛ ደግሞ ከተማ ውስጥም የተለያዩ ዝግጅቶችን የማዘጋጀት ፕላን ነበረን፣ የአንድ አመት የሚሆን ፕላን። እሱም እንግዲህ ተሰርዘዋል። ስለዚህ ለዛ ትንዘጋጅ የነበረባቸው ጊዜ ገንዘብ ምናምን ያጠፋናቸው ነገሮች አሉ። ስለዚህ ጉዳቱ ከባድ ነው። የዘንድሮ በዓል ድባቡ ከወትረው የቀዝቅዝ እንጂ ነዋሪዎች አዲሱን አመት የሚቀበሉት በጉጉት ነው። አዲሱ ዘመን የኮሮና በሽታ የሚጠፋበት ብቻ ሳይሆን ለሀገሪቱ በአጠቃላይ የተሻለ ሰላምና መረጋጋት የሚመጣበት ህዝቡ አንድነትን የሚያጎለብትበት የተሻለ አመት እንዲሆንም ተመኝተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ኮሚሽን ለዘገባው እናመሰግናለን። በሌላ በኩል የአምቦ ከተማ ዘጋቢያችን ናኮር መልካ በአምቦ የዋዜማ በዓል ገበያ ደማቅ መሆኑን ነዋሪዎቹን ጠቅሶ ዘገባ አሰናድቷል። በዶሮ በበግ እንዲሁም ሽንኩርት ተራ ተዘዋውሮ ያነጋገራቸው ሸማቾችና ሻጮች ግብይቱ በጥሩ ሁኔታ ቢከናወንም ሰዎች ራሳቸውን ከኮሮና ቫይረስ እየተከላከሉ አይደለም ሲሉ ትዝብታቸውን አካፍለውታል። ናኮር መልካ ተጨማሪውን ያስደምጠናል። የአምቦ ከተማ ከሰዓታት በኋላ አሮጌ ሊባል የደረሰውን 2012 ዓ ምት ትዝታውን ብቻ አስቀርታ ዓመቱን ሸኝታ አዲሱን 2013 ዓ ም ለመቀበል የተዘጋጀች መሆኗን የሚያሳብቅባት የዋዜማው ደማቅ ድባብ ነው የበጉ የፍየሉ የዶሮው የሽንኩርቱ የቅቤው የእንቁላሉ ብቻ የሁሉም ገበያ ደርቶ መዋሉን ነው አንዳንድ የከተማው ነዋሪዎች የተናገሩት ዋጋው የጨመረም የቀነሰም አለ ይላሉ አስተያየት ሰጪዎቹ በመጀመሪያ እንኳን አደረሰ፣ እንኳን አብሮ አደረሰ። ድርጅት ጸጋይ ባለሱቅ ነኝ። የባህል ድባ በጣም አሪፍ ነው፣ ደስ ይላል። የዘንድሮ በጣም ለየት ይላል። ጥሩ ነው። ሁሉም ነገር አሪፍ ነው፣ ደስ ይላል። በበጉ ዙሪያም በሸቀጡ ዙሪያም በማንኛውም ዘገር እንደውም እንደታሰበው ሳይሆን ኑሮ ውድነት እየተባለ ነበረ፣ ግን ጥሩ ነው፣ ደስ ይላል። በጣም ቀንሰዋል። በበጉም ዙሪያ ብትሄድ ሁሉም ቃኝቴናል። በዶሮም በቅቤውም በሁሉም ዙሪያ በጣም አሪፍ ነው። ዋንጅ ነው እና በአምቦ ከተማ ነው የምንኖረው የገበያ ድባብ ታዋሽ ነው ያለውም ሁኔታ ከበፊቱ የተሻለ ነው፣ አሁን ላይ ማለት ነው። በፊት ጨምሮ ነበረ፣ አሁን ላይ ግን ይሻላል። ምን ጨመረ ምን ቀነሰ? በፊት ሽንኩርት ጨምሮ ነበረ እስከ አርባ ወደ አርባ አምስትም ተጠግቶ ነበር። አሁን ደግሞ ወደ ሰላሳ ሰላሳ የተሸጠ ያለው። ዶሮ በፊት አምስትም ተገዝቷል አራትም እስከ ሶስት መቶ እስከ አራት መቶ እንቁላል አምስት እና ደስ ይላል ከአዲስ ግን ከበሽታ ሁኔታ የተነሳ ሰው ብዙ አይታይ ነበር። አሁን ግን በአመት በዓሉ ምክንያት ብዙ ሰው አስፓልት ላይ ይገኛል። ለአመት በዓሉ ብዙ አመት የሚያስመስል ነገሮች አሉ። ዝም ጽሁፊያ ደይሳ ነው እና አሪፍ ነው። ገበያ ዋዜማ ቆንጆ ነው። ጥሩ ነው። ያው ኑሮ ውድነት አለ። ኑሮ ውድነት አለ። በጣም ውድ ነው። ቅቤው ለሰማንያ ነው። ዘይት ሶስት ሀምሳ ባለ አምስቱ ቅናሽ ነገር የለም ውድ ነው። ከነጋዴዎቹ መካከልም አስተያየታቸውን የሰጡን እንዳሉት የአዲሱ ዓመት የዋዜማ ገበያ ከታሰበው በላይ ደምቋል። አየለቀና ቀና እባላለሁ ከቶኬ ኩታዬ ወረዳ ማሩፍ ቀበሌ ነው የመጣሁት። በግና ዶሮ ነው የሚሸጠው። በጎች ጨርሼ፣ አሁን ዶሮዎችን እየሸጥኩ ነው። ወደ አስር የሚጠጉ ዶሮዎችን ሽጫለሁ። ትላልቆቹ በአራት መቶ ሀምሳ አነሳነስ የሚሉትን ደግሞ እስከ ሦስት መቶም ሲሸጥ ነው የዋልኩት። የአዲስ ዓመት ዋዜማ ገበያ በጣም ሞቅ ያለ ነው። ስሜ ደቻሳ ዳድ ይባላል። ተማሪ ነኝ። በእረፍት ጊዜ ደግሞ በጎችን እሸጣለሁ። የግብይት ሁኔታ በጣም ደስ ይላል። አመት በዓል አመት በዓል ይሸጣል። ዛሬ እስከ ስድስት በጎችን ሽጫለሁ። የትልቁ ዋጋ እስከ ስድስት ሺህ አምስት መቶ ብር፣ የትንሹ ደግሞ እስከ ሶስት ሺህ ብር ይደርሳል። የገበያው ድባብ በዓል በዓል ይሸጣል በጣም ደስ ይላል ብሏል። በዚህ ሞቅታ ባለው የገበያ ሁኔታ ግን አንድ የተዘነጋ ጉዳይ መኖሩን ሁሉም አልሸሸጉም። የኮሮና ቫይረስ ወረርሽኝ ጭራሽ መኖሩም ተዘንግተዋል። በአይናቸው ቀድሞ ሲደረጉ የነበሩ ጥንቃቄዎች አለመኖራቸውን ከራሳቸው በመነሳት ገልጸዋል። ያ ደግሞ ዋጋ ሊያስከፍል ይችላል ይላሉ። በሽታውን በተመለከተ ምንም ጥንቃቄ ተደረገ የለም እንደተረሳ ነው። ማክስ ማድረግ፣ እጃቸውን መታጠብ ረስተዋል፣ ተራርቆ መቆም ይረስተዋል። እንደዚህ አይነት ነገሮች ይህ በቃ እንደ ዱሮ ተመልሷል። ይህ ደግሞ ከበሽታው ማስፋፋት ያሳያል ማለት ነው። ስለዚህ የመጀመሪያው ጥንቃቄ መንግስት ላይ ነው ያደረገው ጥንቃቄ ጊዜ መንግስትም ትኩረት አድርጎ አሁን ድጋሜ ቢሰራበት እና ሰውም ያስተምር ጥሩ ነው ብዬ ያስባለ ኮሮና ነ እዚህ አይመስልም። ማክስ ተጠቃሚ የለም፣ በፊት ነበረ። ሰላም ምናምን አይባባሉም ነበር፣ ሰው እየተጨባበጠ ነው። ያው በዓሉም ስለደረሰ እንኳን አደረሰ ምናምን ነገር ይባባላል። ያው መዘናጋት አለ። ህብረተሰቡ ኮሮና እንዳልጠፋ፣ ያው በዓሉ እንዳለ ሆኖ እንዳልጠፋ ተገንዝቦ ማክሱንም ሁሉም ነገር በርቀት ቢያደርግ ጥሩ ነበር። ስለ ኮሮናው በተመለከተ ደግሞ በፊት ጥሩ ነበረ፣ አሁን ላይ ሰው እየተዘናጋ ነው። ኮሮናም የለም እያሉ ሰው ራሱን እየሸወደ ነው። እንደዛ ያትበሉ ለህይወታችሁ ስለሆነ ራሳችሁን ጠብቆ እያን በተቻለ መጠን ሰውን እየማካር ነው። ነውኛ ህብረተሰቡ በዓሉን በሚያከብርበት ወቅትም ራሱንና ቤተሰቡን ከወረርሽኙ እንዲጠብቅ አሳስበዋል ነዋሪዎቹ። የኢትዮጵያ ጤና ሚኒስቴር ኮቪድ-19 በተመለከተ በየዕለቱ በሚያወጣው መረጃ እንዳመለከተው በኢትዮጵያ ምርመራ ከተደረገላቸው ከአንድ ሚሊዮን በላይ ሰዎች መካከል ከስልሳ ሺህ ሰዎች በላይ በበሽታው ሲያዙ ወደ አንድ ሺህ የሚጠጉ ደግሞ ደግሞ ህይወታቸውን አጥተዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮርን እናመሰግናለን። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የአሜሪካ መስራች አባቶች የነጻነት አዋጁን ሰነድ ሲያዘጋጁ የማይነጣጠሉ መብቶችን የመኖር፣ የነጻነትና ደስታን የመሻት አይነጠሌ መብቶች ሲሉ ገልጸዋቸዋል። በውጭ ጉዳይ ሚኒስቴር የፖሊሲ እቅድ ቀረጻ ዲሬክተር ፒተር በርኮዊትስ፣ እነዚህ የሰው ልጅ ሁሉ በሰውነቱ የተላበሳቸው መብቶች ናቸው። ዛሬ ሰብአዊ መብቶች ስንል እነሱን ማለታችን ነው ሲሉ ማስገንዘባቸውን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። እነዚህ መብቶች ደግሞ አሉ አስከትለው በአገር ውስጥ የአሜሪካውያንን ነጻነት ብቻ ለማስከበር የቆሙ ሳይሆኑ የትክክለኛ የውጭ ፖሊሲያችንም መሰረት ናቸው። Uh, to champion them in 1948 presidents from both political parties have championed human rights and uh, America's founding commitments በ1948 በተባበሩት መንግስታት ድርጅት የሰብአዊ መብቶች ዓለም አቀፍ ድንጋጌ እንዲጸድቅ የተደረገውን ትግል በመራንበት ጊዜም ተሟግተናቸዋል። ከሁለቱም የፖለቲካ ፓርቲዎች ለእነዚህ መብቶች ከበሬታ የተሟገቱ ፕሬዚደንቶች አሉ። ሰብአዊ ፍጡር ሁሉ በሰውነቱ ክብር ይገባዋል የሚለው እምነት አሜሪካ የቆመብችበት መሰረት አካለው። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ልዩ ኃላፊነት የተሰጠው የማይነጣጠሉ መብቶች አጥኚ ኮሚሽን ከአንድ አመት በፊት ማቋቋማቸውን ዲሬክተር ብርኮዊትስ የተናገሩትን ምርሳ አንቀጹ በመጥቀስ ይቀጥላል። ሚኒስትር ማይክ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ አሜሪካ በውጭ ፖሊሲዎቿ የምስረታ ሰነዶቿ በሆኑት በነጻነት አዋጁና በህገ መንግስቷ ውስጥ ለሰብአዊ መብቶች በጽናት የቆመች መሆኗን እንዲመረምሩና መሰረቱንም እንዲያጠብቁ የኮሚሽኑ አባላት ጠይቀዋቸዋል። በ1948 በፈረምነው የሰብአዊ መብቶች ዓለም አቀፍ ድንጋጌ መሰረት አሜሪካ ለሰብአዊ መብት ከበሬታ ያላት የጸና ቁርጠኝነት በህገ መንግስታዊ ባህላችን ውስጥ የሰረጸ መሆኑን እንድንረዳው እንዲያግዙ አያይዞም ዩናይትድ ስቴትስ ከእያንዳንዱ ሀገር ጋር ባላት ግንኙነት ውስጥ ሁሉ እነዚህ የማይነጣጠሉ መብቶች ቀጥተኛ ሚና ያላቸው መሆኑንም የውጭ ጉዳይ ሚኒስቴር የፖሊሲ እቅድ ዲሬክተሩ እንዳስረዱ ይገልጻል። ምሳሌ ምሳሌ ለመጥቀስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ሙዝሊም ዊገሮች በቻይና ማጎሪያ ካምፖች መታሰራቸውን በተደጋጋሚ አውግዘዋል። በ1980ዎቹ ሮናልድ ሬገን በሶቪየት ሕብረት በየእስር ቤቱ ጭካኔ በተሞላበት አኳኋን ስለታሰሩ ተቃዋሚዎች ሰብአዊ መብት ተሟግተዋል። ይህ አስተዳደርም የራሷን ዜጎች አፍና የምታሰቃየውን የኢራን እስላማዊ ሪፐብሊክ እንደተጋፈጣትን የምናየው ነው። የአሜሪካ የውጭ ጉዳይ ፖሊሲ መሰረቱ ሙሉ በሙሉ ሰብአዊ መብት ብቻ አለመሆኑ እውነት ሆኖ ሳለ የሰብአዊ መብት ከበሬታ የውጭ ፖሊሲያችን ቁልፍ አካል ነው በማለት የዛሬው እርስ አንቀጽ ጽሁፉን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተ እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለ ቆያችሁ እናመሰግናለን። ዛሬ የበዓል ዋዜማ እንደመሆኑ ስንብታችን በአውደ ዓመት ሙዚቃ ነው። ደህና እደሩ። መልካም በዓል። You uh You -huh.